የመገናኛ ብዙሃን ነጻነት ጤናማና ንቁ ማኅበረሰቦች እንዲኖሩ አስፈላጊ ነው ተብሎ ይታመናል። በዓለም ዙሪያ ገደብ የሌለውን መረጃ ለማግኘት የሰው ጥማት እየበረታ በሄደ መጠን አንዳንድ መንግስታት ያንን ፍሰት ለመገደብ ወይም ለማስቆም የማያደርጉት ጥረት የለም። ዛሬ ሚያዝያ 25 የዓለም የፕሬስ ነጻነት ወይም ሐሳብን የመግለጽ ነጻነት ቀን ነው። የቪኦኤዋ ማርያማ ጂያሎ ይህን ነጻነት በብርቱ የተገደበባቸው አንዳንድ አገሮችን ትፈትሻለች። ሰለሞን አባተ ዝርዝሩን ያቀርበዋል። ያልተገደበና ያልተረበሸ መረጃ እያንዳንዱ ሰው ማግኘት የሚፈልገው ሀብት ነው። በውን ግን እያንዳንዱ ሰው ያገኘው ዘንድ አልታደለም። መረጃን መፈለግና ማግኘት መሰረታዊ ሰብአዊ መብት ነው። ጆኤል ሳይመን በምህፃር ሲፒጄ እየተባለ የሚጠራው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ዋና ዳይሬክተር ነው። ሲፒጄ በመላው ዓለም የፕሬስ ነጻነት እንዲከበር የሚታገልና አስተሳሰቡንም የሚያበረታታ ነጻ ቡድን ነው። ሲፒጄ በዓለም ዙሪያ ዛሬ ሚያዝያ 25 ቀን እየተከበረ ያለው ዓመታዊውን የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ባወጣው ሪፖርት ላይ በዓለም ሐሳብን የመግለጽ ነጻነትን በብርቱ የሚገድቡ ያላቸውን አስር ሀገሮች ዝርዝር አውጥቷል። ይህንን ዝርዝር በተራ ቁጥር አንድ የምትመራው ታዲያ ኤርትራ ነች። ኤርትራ ሙሉ በሙሉ ዝግ ነች። ማንም ጋዜጠኛ አይገባባትም። አንድም ዓለም አቀፍ ቢሮ የለባትም። ሐሳብን የመግለጽ ነጻነት ሙሉ በሙሉ የተገደበበት ወይም ሙሉ በሙሉ ሴንሰርድ ነች። ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ባልደረባ የሆኑት ዳዊት ኃይሌ ግን ሪፖርቱ መሠረተ ቢስ ነው ይላሉ። በመላ ከተማይቱ ብዙና የተለያዩ ዓይነት የሳተላይት ድሾች አሉ። በገጠርም እንዲሁ። ከተማው በኢንተርኔት ካፌዎች የተሞላ ነው። ሰው ሁሉንም አይነት መረጃ ያነባል። በዘንድሮው የሲፒጄ ዝርዝር ላይ ኤርትራ ብቸኛዋ መሪ አይደለችም። ከእርሷ ስር በቅደም ተከተላቸው ሰሜን ኮሪያ፣ ሶሪያ፣ ኢራን፣ ኢኳቶሪያል ጊኒ፣ ኡዝቤክስታን፣ በርማ፣ ኩባ፣ ቤላሩስ ተሰልፈዋል። ሐሳብን የመግለጽ ነጻነት ገዳቢ በተባሉ ቀዳሚ አስር ሀገሮች ዝርዝር ላይ አዲስ ገብ ሀገርም ተመዝግባለች። የሲፒጄው ዳይሬክተር ሳይመን ይናገራል። ሳኡዲ አረቢያ ለተራዘመ ጊዜ ዝግ ህብረተሰብ ሆና ቆይታለች። እጅግ ስፋት ያለው የፖለቲካ ትችትና ነቀፌታ ሃይማኖትን እንደ ማጥላላት የእምነት ተቋማትን እንደ መንቀፍ እየተደረገ በከባድ ሁኔታ እንዲታፈን ተደርጓል። በዚህ ሪፖርት ድምዳሜ ላይ ለጊዜው ከሳዑዲ አረቢያ ወገን የወጣ ምላሽ የለም። በዚህ አስር ሀገሮች ዝርዝር ውስጥ ከምስራቅ አፍሪካ የተጠቀሰ ሌላ ሀገር እንደሌለ አንስቼ ለሲፒጄው የአፍሪካ አድቮኬሲ አስተባባሪ ሞሐመድ ኬይታ የቀሪዎቹ ሀገሮች ይዞታ የተሻለ ማለት ይሆን እንደሆነ ጠይቄው ነበር እኛ ያሳየነው ነው ከክፉዎቹ የከፉትን አስር ሀገሮች ነው። በአፍሪካ ቀንድ ውስጥ ኢትዮጵያና ሱዳንን የመሳሰሉ ሌሎችም የበረታ የመገናኛ ብዙኃን ሳንሱር ያለባቸው አገሮች አሉ። ይሁን እንጂ የኤርትራን አህል አይደሉም። ይሁን እንጂ ይላል መሐመድ ኬታ በማከል ኢትዮጵያን ብትሆን የምትወድቀው ፕሬስን ሳንሱር በማድረግ ከሚታወቁ ከአስራ አምስቱ መሪ ሀገሮች መካከል ነው። ቻይና ኢትዮጵያ ከቻይና ከቱርክሜንስታን፣ ከቪየትናም፣ ከሱዳንና ከአዘርቤጃን ጋር የተመደበች አገር ነች። ኢትዮጵያ ውስጥ አሁን ሰባት ጋዜጠኞች በእስር ላይ እንደሚገኙ ያስታወሰው ኬታ ሲፒጄ ጥሪዎቹን ለመንግስት ሲያስተላልፍ መቆየቱን ተናግረዋል። ኢትዮጵያ ውስጥ በስር ላይ የሚገኙት ጋዜጠኞች እንዲፈቱ እየጠየቅን ነው። የተመሠረቱባቸው የሽብር ፈጠራ ክሶች ያሳስቡናል። በእኛ ጥናት መሠረት ክሶቹ የፖለቲካ ምክንያት ያላቸውና መሠረተ ቢስ ናቸው። የተከሰሱት በሽብር ፈጠራ ምክንያት ሳይሆን መንግስቱን እየተቹ ስለሚጽፉ ነው። ሀገሮች መገናኛ ብዙሃንን የሚያፍኑ መሆን አለመሆናቸውን ለመለየት ሲፒጄ የሚጠቀምባቸው ዘዴዎች የዓለም አቀፍ ሚዲያ ወኪሎች ያለ ችግር መግባትና መንቀሳቀስ የመቻላቸው ሁኔታ፣ የኢንተርኔት ሳንሱር ለዘጋቢዎች ፍቃድ ለመስጠት የሚወጣው መስፈርት አይነትና ብዛት የጋዜጠኝነት ሥራን ለማከናወን መሰናክል የሚፈጥሩ የወንጀልና ሌሎች ሕግጋት መኖራቸውና ተግባራዊነታቸው የጋዜጠኞች መታሰር፣ ግድያ የመሳሰሉ አድራጎቶችን ያካትቱ አስራ አምስት መመዘኛዎችን መሆናቸውን የሲፒጄ የአፍሪካ አድቮኬሲ አስተባባሪው መሐመድ ኬይታ ገልጿል። ሙሉ ጊዜያቸውን በጋዜጠኝነት ሥራ ላይ የሚያውሉ ባለሙያዎች ቁልፍ የሆነውን ሚና እየተጫወቱ ቢሆንም ሐሳብን በማስተላለፍና በማንሸራሸር ውስጥ የተሰማሩ ሌሎችም ዜጎች በኢንተርኔት በብሎጎችና ሌሎችም የማኅበራዊ መገናኛ ዘዴዎች አማካኝነት ሰፊ የመረጃ ስርጭትና ልውውጥ ተግባር እያከናወኑ ይገኛሉ። በዚህ መረጃ ሁለንተናችንን ባጥለቀለቀበት ዘመን አንዳንድ ጊዜ እውነት ምንድን ነው፣ እውነቱ የትኛው ነው ብሎ እውነቱን ለመለየት ሊከብድ ይችል ይሆናል። ይሁን እንጂ እንዲህ ማለቂያና ገደብ በሌላቸው ፈተናዎች ውስጥም ቢሆን ቁጥራቸው እጅግ የበዛ ጋዜጠኞች ለተመልካች ለአድማጭና ለአንባቢ መረጃ ለማድረስ እውነቱን ለመንገር በየዕለቱ በየመስኩ ሲሰማሩና ሲማስኑ ይውላሉ ያድራሉ። ይህንን ኃላፊነት አብዛኞቹ ጋዜጠኞች የሚይዙትና የሚወጡት የሚገባውን ክብደትና ክብር ሰጥተውት ነው። የመጨረሻ የሚባለውን ውድ ዋጋ እንኳ የሚከፍሉ ጥቂት አይደሉም። በዚህ ገና አራት ወራትን ባጠናቀቀው የአውሮፓው 2012 ዓመት ብቻ እንኳ በዓለም ዙሪያ 17 ጋዜጠኞች ተገድለዋል።